ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምፅ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥተዋል። ሰለሞን አባተ የፓርቲውን ሊቀመንበር አነጋግሮ ተከታዩን አሰናድተዋል። ዶክተር በያን ይሄ መግለጫችሁ የሚለው ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃውሞ ድምፅ ዘጋች ነው ርዕሱ የሚለው ምን ማለት ነው? ይሄ እሳቸው የሚመሩት የኦሮሞ ፌዴራሊስት ኮንግረስ በህጋዊነት ተመዝግቦ የሚንቀሳቀስ ድርጅት ነው እና ሌሎችም የድርጅቱ አባል የሆኑ በህጋዊነትም የሚንቀሳቀሱ ወገኖች አሉ ኢትዮጵያ ውስጥ እና እነሱ እየጮኹ እንዳይቀጥሉ የኦሮሞን ህዝብ ድምፅ የሚወክሉትን ወይም እንወክለዋለን የሚሉትን የኦሮሞ ህዝብ ድምፅ እያሰሙ እንዳይቀጥሉ የሚያደርጋቸው ነገር ምንድን ነው? ይሄ ጥሩ ጥያቄ ነው። በመጀመሪያ ደረጃ ይሄ መንግስት እያፈነ ያለው ነጻ ተሳትፎን በአገሪቱ ሁኔታ እየከለከለ ያለው ኦሮሞን ብቻ አይደለም፣ መላውን የኢትዮጵያ ህዝብ ነው። በኦሮሞ ላይ በተለይ ያተኮር ነው። ዶክተር መረራ የሚመሩት ድርጅት አብዛኛው አመራሩ አባሎቹ ታስረዋል። እስካሁን ድረስ እነ በቀለ ገርባ ሌሎችም ወደ አመት ለሚጠጋ ጊዜ እስር ቤት ናቸው ይሄ ዶክተር መረራ የሚመራው ድርጅት ብቸኛው ነፃ የሆነ የኦሮሞ ድርጅት በህጋዊ መንግስት የሚንቀሳቀስ ድርጅት ነው በኢትዮጵያ ውስጥ እና ይሄን ድርጅት የማዳከሙ እርምጃ ቆይቶ ከተጀመረ የቀረው ዶክተር መረራ ብቻ ነበረ ከአመራሩ እሳቸውን ዛሬ ሲያስሩ ይሄ የመጨረሻው የማፈን ሳይለንስ የማድረግ ተቃውሞውን የማፈን እርምጃ ነው ብለን ያልነው ለዚህ ነው። ዶክተር መረራም ራሳቸው ከአውሮፓ ሳይመለሱ የመታሰር ዕድል ይገጥሞት ይሆናል ቢሄዱ ብለው ሲጠየቁ፣ አዎ ብታሰር ምናለ ጓደኞቼ በሙሉ እስር ቤት ናቸውና እንዳሁም ከከእነሱ ጋር ሂጅ ብቀላቀል ይሻለኛል የሚል ነው እንትን ያሉት እና የእሳቸውም ንግር ይሄንም የሚጠቁመው እና በአጠቃላይ አቶ ሰለሞን በጣም አጽንቼ መናገር የምፈልገው የተቃውሞ ሰልፍን ህጋዊና ሰላማዊ የሆነ ተቃውሞን የማፈኑ እርምጃ በኦሮሞውም፣ በአማራውም፣ በሌላውም ላይ እየተደረገ ያለ ሁኔታ ነው። እንደዛ ነው የምንገነዘቡ እና ለይተን የኦሮሞውን ብቻ ለማንሳት እንደፈለገ እንዳይታይብን ማስገንዘብ ፈልጋለሁ። ለመሆኑ የእርስዎ ድርጅት የኦሮሞ ዲሞክራሲያዊ ግንባር ከኦሮሞ ፌዴራሊስት ኮንግረስ ጋር በስራም ይሁን በማንኛውም መንገድ የሚገናኝበት ሁኔታ አለ? የለውም። ኦሮሞ በመሆናችን አንድነን፣ እኛ ደግሞ በዛ አገር ውስጥ በህጋዊነት ለመንቀሳቀስ አልቻልንም። ህጋዊ ድርጊት አይደለንም እና ዶክተር መረራ ከሚመሩ ድርጅት ጋራ ድርጊታዊ የሆነ ግንኙነት የለንም። ምንድን ነው በህጋዊነት እንዳትንቀሳቀሱ ያገዳችሁ? ሀገር ውስጥ በህጋዊነት ለመንቀሳቀስ ፈልገን ነበረ። የኦሮሞ ዲሞክራሲያዊ ግንባር በኢትዮጵያ ውስጥ ተመልሶ ህጋዊ ድርጊት ሆኖ ህጋዊ የሆነ ህገ መንግስታዊ የሆነ ትግላችን ለማካሄድ ፈልገን ነበረ። ያው የቲፒኤልኤፍ ኢፌሬት መንግስት አቋም ነው ማንኛውንም ነፃ የሆነ ድርጅት በዛ ሀገር ውስጥ የፕሮሰስ ተሳትፎ እንዲያደርግ አይፈልግም። በድርጊቱ ተቃውሞና በጎ ፈቃድ ማጣት ነው። ድርጊታችን አገር ቤት ተመልሶ ነጻና ሰላማዊና ህጋዊ የሆነ ትግል ለማካሄድ የነበረ እቅድ የከሸፈው ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን አንቀጽ ሁለት ተላልፈዋል፣ ከሽብር ቡድኖች ጋር ግንኙነት ፈጥረዋል በሚል ነው። ምንድን ነው ለዚህ እርስዎ ያሉት ሀሳብ? ይሄ መሰረተ ቢስ ክስ ነው። በመጀመሪያ ነገር በመጀመሪያ ደረጃ መሰረተ ቢስ ክስ ነው። ዶክተር መረራን የጋበዙት የአውሮፓ ፓርላማ መሪዎች ናቸው። ዶክተር መረራም የተናገሩት በአውሮፓ ፓርላማ መድረክ ላይ ነው። የአውሮፓ ፓርላማ ማንን እንደሚጋብዝ እራሱ ነው የሚወስነው፣ ዶክተር መረራ አይደለም። ዶክተር መረራም አንድ ተጋባዥ ነው። ዶክተር ብርሃኑ ነጋም አንድ ተጋባዥ ነው። ሌሎችም በዚህ እንደ እንግዳ ተገኝቶ የአውሮፓን ፓርላማ ግብዣ ተቀብሎ ንግግር ማድረግን በተለይ ንግግሩ እፍታዊነትን የሚቃወም የሰብአዊ መብት ረገጣን በኢትዮጵያ ውስጥ የሚያጋልጥ ነው በምንም መንገድ ዶክተር መራን መብታቸውን ነው ኤክሰርሳይዝ ያደረጉት። ሰብአዊና ዴሞክራሲያዊ መብታቸውን ነው ተግባራዊ ያደረጉት። ከሌሎች ድርጊቶች ጋራ ግንኙነት ፈጥረዋል የሚለውን ነገር ይሄ ኤክስኪውዝ ነው፣ ዶክተር መራን ለማሰር መንግስት የተጠቀመበት የማይረባ ትክክለኛ ያልሆነ ምክንያት እንደሆነ ነው የምንረዳው። ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቀዋል። እርስዎ አሁን በሰጡት መግለጫ ላይ እንደዚሁም በመግለጫችሁም ላይ አንስታችኋልና የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ትናንት የሰጡት መግለጫ ነበረ። የዶክተር መረራን ጉዳይ በቅርብ እየተከታተለው መሆኑንና ሌሎችም መልእክቶችን ያዘለ መግለጫ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ተናግረዋል። የአውሮፓ ህብረት የፓርላማ አባል የሆኑትና ይህንን መድረክ ያዘጋጁት አና ጎምሽ እንደዚሁ ብርቱ ተቃውሞ አሰምተዋል። እንደውም ለአውሮፓ ህብረት ከፍተኛ ተወካይ እና የኮሚሽኑ ምክትል ፕሬዚደንት ደብዳቤ ጽፈዋል። እንዴት ነው እርስዎ የሚገነዘቡት? እነዚህን እንቅስቃሴዎችና ጥሪዎች ሌሎችስ የሚያውቋቸው ተመሳሳይ እንቅስቃሴዎች አሉ ወይም? አዎ እነኚህ እንቅስቃሴዎች በአውሮፓ ፓርላማ፣ በአሜሪካን መንግስት፣ በሌሎቹም የአውሮፓ መንግስታት ይሄንን የኢትዮጵያን መንግስት የቲፒኤልኤፍ የፌዴሬሊስት መንግስትን የአስቸኳይ ጊዜ አዋጅ ሙሉ በሙሉ ነው የተቃወሙት። ይሄ የአስቸኳይ ጊዜ አዋጅ መፍትሄ አይሆንም የሚል አቋም ሁሉም ወስደዋል። ሰላምን አያመጣም፣ ሰብአዊ መብት መከበርን አያመጣም፣ ዴሞክራሲን አያጠናክርም። አገሪቷን የበለጠ ወደ ወደ አለመረጋጋትና ወደ ክፉ ሁኔታ የሚወስድ መሆኑን ሁሉም ይገነዘባሉ። ይሄ እንዲነሳ ነበረ ጥረት ሲያደርጉ የነበረው ይሄ አዋጅ እንዲነሳ፣ የታሰሩ እስረኞች እንዲፈቱ፣ መንግስት ከተቃዋሚዎች ጋራ ወደ ሰላማዊ ንግግር እንዲገባ የሚል ነበር ጥሪ ሲያደርጉ የነበሩት እና ወደ ማመንም እየሄዱ የነበሩት ዛሬ የተወሰደው ዶክተር መራን የማሰሩ እርምጃ ህልማቸውን፣ ምኞታቸውን እንደማይሳካ እንደሚያሳያቸው ነው የምናየው። እንደምታየው የአሜሪካን መንግስትም በከፍተኛ ደረጃ ተናደናል የሚል ነው። ያሉ የሰብአዊ መብቶች ድርጊቶች በሙሉ ይሄንን እርምጃ እያወገዙት ናቸው ያሉት። እኛ ደግሞ እነኚህ የዓለም መንግስታት የውጭ ሀገሮች የኢትዮጵያን መንግስት ወደ ዴሞክራሲ የመመለስ ተስፋ አለው ብሎ የሚመኙትን ትተው ተቃዋሚ ሀይሎችን፣ የዴሞክራሲ ሀይሎችን፣ የነጻነት ሀይሎችን በመደገፍ ለአንድና ለመጨረሻ በኢትዮጵያ ውስጥ ሰላም፣ ዴሞክራሲ፣ እርቅ የሚመጣበትን ሁኔታ ሰላማዊ ሽግግር የሚመጣበትን ሁኔታ እንዲያግዙ ነው ጥሪ የምናደረገው። አይ ቲንክ ይሄንን ለማድረግና ወደዚህ ለመምጣት አመቺ ሁኔታ ራሱ የኢትዮጵያ የኢፒአርፍ ቲፒልፍ መንግስት እያገዘን ነው ያለው ብዬ ነው ማምነው እና በጣም አመርቂ አበረታች ሲግናል ስሎ ከየ አቅጣጫው በዚህ በኩል እየሰማን ያለ ነው። ዶክተር በያና ሶባ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ።